በኃይለኛ ሙቀትና ወላፈን እንጂ በውርጭና ቅዝቃዜ የማይታማው ሰፊው የሳውዲ አረቢያ ምድር ህዳርና ታሳስ ወሮች ላይ አልፎ አልፎ ዝናብና ቅዝቃዜን ይዞ ይመጣል። ሳውዲ አረቢያ መንግስት ለሁሉም ሀገር ዜጎች ሕገ ወጥናችሁና ውጡልኝ የሚለው የሰባት ወር የማስጠንቀቂያ የጊዜ ገደብ ኢትዮጵያውያን ሳይጠቀሙበት አልቆ የሳውዲ የጸጥታ ኃይሎች እድሜና ጾታ ሳይለዩ በጅምላ ማፈስ በጊዜያዊ የመጠለያ ካምፖች ማጎር የጀመሩት በዚሁ የህዳር ወር ነው። በሪያድና አካባቢው ብቻ እስርሃ በመባል በሚጠሩት ምናልባትም ሶስትና አራት ቤተሰብ ለአጭር ጊዜ ለማስተናገድ የተዘጋጁ የግለሰብ ይዞታዎችን በመከራየት መንግስት ከሁለት መቶ በላይ ጊዜያዊ ማቆያ ቦታዎችን መስርቶ ነበር። እነዚህ በቂ የሆነ የማረፊያም ሆነ የመጸዳጅ አገልግሎት በሌለባቸው ቦታዎች ኢትዮጵያውያን በተለይም እናቶችና ህጻናት የመከራ ሳምንታትን አሳልፈዋል። በሳዑዲ መንግስት በኩል ተመላሾቹ በወንጀል የማይፈለጉ መሆኑን ለማ ለማረጋገጥ የእጅ አሻራ መውሰዱ በኢትዮጵያ መንግስት በኩልም ጊዜያዊ የይለፍ ሰነድ ማዘጋጀቱ ጊዜያቶችን የወሰደ ተግባር ነበር። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር የጉዞውን ሁኔታ እንዲያቀላጥፉ በሚል ተጨማሪ ዲፕሎማቶችን ወደ ሳውዲ አረቢያ ልኮ ነበር። ዛሬ በሳውዲ አረቢያ የኢትዮጵያ ኤምባሲ ቆንስላ ሚኒስትር የሆኑት አቶ ፈይሰል አልይ ያኔ የተፈጠረውን ቀውስ ለመፍታት ከመጡት ዲፕሎማቶች አንዱ ነበሩ። የስራው ስፋት እና ክብደቱ በደንብ ቀድሞ የታወቀ አልነበረም። በሳውዲ መንግስትም በኩል በዚህ ዘመቻ ወደ ሀገራቸው እንዲመለሱ የሚደረጉ ዜጎች ቁጥር ከሀያ አምስት ሺህ እንደማይበልጥ ነበር የተገመተው። ከዚህ በመነሳት የኢትዮጵያ መንግስትም ዝግጅቱ በዚህ ደረጃ ነው የነበረው። ሀያ አምስት ሺህ ዜጎችን ለመቀበል በወቅቱ የነበሩት አምባሳደር መሐመድ ሀሰን እና ከሀገር የመጣው የልኡካን ቡድን በርያድና አካባቢው የሚገኙ ከስልሳ በላይ የመጠለያ ቦታዎችን በመጎብኘት ተጠላዮቹ ያሉበትን ሁኔታ ለመመልከት ሞክረዋል። ያሉባቸውን ችግሮችን በመያዝ ከሚመለከታቸው የሳውዲ የስራ ኃላፊዎች ጋር ተወያይተዋል። ኢትዮጵያውያኑ ዘንድ የሚሰማው ብሶትና ሮሮ ግን እጅግ ከፍተኛ ነበር። የሳውዲ አየር መንገድ በቀን እስከ 18 በረራ በማድረግ ከ150ሺ በላይ ኢትዮጵያውያንን ወደ አዲስ አበባ አጓጉዟል። እስከ 180ሺ ኢትዮጵያውያን በዚሁ መርሃ ግብር ወደ ሀገራቸው መመለሳቸው ይነገራል። ለኢትዮጵያውያን የሳውዲ አረቢያ ዋነኛ መግቢያ በር በሆነው የጂዛን ግዛት ሁኔታዎች በተባባሰ መልኩ መቀጠላቸውን ነው የጂዛን የኢትዮጵያ ኮሚኒቲ ማህበር ሊቀመንበር የሚያብራሩት ከዚህ ሁሉ ተርፎ ሳውዲን ሲገባ በየቀኑ ከ50 በላይ ደግሞ ለእስር የሚዳረጉበት አካባቢ ነው። ዛሬም አስቸጋሪውን ጉዞ አልፈው ሳውዲ አረቢያ የሚኖሩ በርካታ ኢትዮጵያውያን ይገኛሉ። የኢትዮጵያ መንግስት የዛሬ ሶስት ዓመት ከተፈጠረው ቀውስ ምን ትምህርት ወሰደ? ነገሮችስ እንዲያውም በተባባሰ መልኩ እንዳይቀጥሉ ምን እየተከናወነ ይገኛል? የኢትዮጵያ ኤምባሲ ቆንስላ ሚኒስትር እንደሚናገሩት የኢትዮጵያ መንግስት ዓለም አቀፍ መረብ ያለውን የህገ ወጥ የሰዎች ዝውውርን ፈተና ለመጋፈት ከአመራር ቁርጠኝነት ጀምሮ በሀገር ውስጥም ሆነ ከመዳረሻና መተላለፊያ ሀገሮች ጋር በትብብር ለመስራት ረጅም ርቀት ተጉዟል። በሀገር ውስጥ ለዜጎች ሥራን ከመፍጠር ባሻገር የውጭ ሀገር የስራ ስምሪት አዋጅ በማውጣት ከተቀባይ ሀገሮች ጋር በሚደረግ ውል ዜጎች በህጋዊ መንገድ ለስራ የሚወጡበትን መንገድ እየተመቻቸ እንደሆነም አቶ ፋይሰል ይናገራሉ። በህገወጥ መንገድ ከኢትዮጵያ ለመውጣት በሚደረገው ውሳኔ ገፊና ሳቢ ምክንያቶች እንዳሉ ባለሙያዎች ያስረዳሉ። በአብዛኛው ገፊ ምክንያቶቹ ሀገር ውስጥ ያሉት ችግሮች ናቸው። ሳቢ ምክንያቶቹ ደግሞ በመዳረሻ ሀገር ላይ ሰፊ የስራ እድል አለ የሚለው ነው። አብዛኛውን ጊዜ ሁለተኛው ምክንያት ብዙ አደጋዎች የተጋረጡበት እንደሚሆን ብዙ ኢትዮጵያውያን ስደተኞች ግንዛቤ እንዳልነበራቸው ይናገራሉ። ስለሺ ሽብሩ ለጀርመን ድምፅ ሬዲዮ ሪያድ